አማራ ክልል ያለው ሁኔታ እየተሻሻለ መሆኑን በአማራ ክልል የተለያዩ ነዋሪዎች ተናገሩ የጄኔራል አሳምነው ጽጌ አስከሬን ይሰጠን ሲሉ የላሊበላ ከተማ ነዋሪዎች ጠይቀዋል በስልክ ያነጋገርኳቸው የደሴ የወልዲያ የፍኖተ ሰላም እና የላሊበላ እንደዚሁም የገንዳዋ ከተማ ነዋሪዎች ለዶች ቤሌ እንደገለጹት በየአካባቢው ያለው የጸጥታ ሁኔታ እየተረጋጋ ነው ከጠዋት ጀምሮ ትምህርት ቤቶች የመንግስት መስሪያ ቤቶች ተቋማት ክፍት ሆነው መደበኛ ስራቸውን እየሰሩን እንደሆነ ነው ያመለከቱት ይሁን እንጂ አጠቃላይ ያለው ሁኔታ ሰላማዊ ቢሆንም በደሴና በባህር ዳር ከተማ ያለው ድባብ ውጥረት እንደሰፈነበት ተናግረዋል። በባህር ዳር ከተማ መትረየት የተጠመደባቸው ወታደራዊ ተሽከርካሪዎች ወዲና ወዲያ ሲሽከረከሩ ታይተዋል። እንደዚህም ጠዋት ላይ በርከት ያሉ የታጠቁ ወታደሮች ከአባይ ማዶ መስመር ሰርተው ወደ መሀል ከተማ ሲጓዙ አይቻለን። ትናንት የጀነራል አሳምነው ጥጌን ጽጌን ሞት ተከትሎ በባህርዳር እና በላሊበላ ከተሞች መጠነኛ አለመረጋጋቶች ነበሩ። በተለይ በባህርዳር ከተማ ማምሻውን ተኩስ እንደነበረ እና ወዲያው የመረጋጋት ሁኔታ መፈጠሩን ነው ማሪዎች የተናገሩት። እኛም ይህንን ማረጋገጥ እንችላለን። በምዕራብ ጎንደር የገንዳ ውሃ ከተማ ነዋሪ እንዳሉት ሁሉም ነገር ሰላማዊ እየተረጋጋ ነው። በጀነራል አሳምነው ጽጌ የትውልድ አካባቢ ላሊበላ ከተማ ግቢያውን ተከትሎ የተወሰነ አለመረጋጋት በወጣቶች መካከል ነበረ። ቢሆንም ያለምንም ችግር መረጋጋቱን የላስታ ወረዳ የመንግስት ኮሚኒኬሽን ያቋመለሰ አእምሮ ተናግረዋል። የአማራ መንግስት የጀነራሉን አስከሬን ወደ ላሊበላ እንዲልቅ ቀኑን ስነስርዓቱን በተመለከተም ቤተሰቦቹና የላስታ ወረዳ ኗሪዎች ጥያቄ ማቅረባቸውን አመልክተዋል። ይሁን እንጂ የክልሉ መንግስት በዚህ ሁኔታ ላይ ያለው ነገር አለመኖሩን ነው ነዋሪዎች የተናገሩት። ስማቸው እንዲጠቀስ ያልፈለጉ የክልሉ አንድ ከፍተኛ ባለስልጣን ስለ ጉዳዩ ተጠይቀው በሰጡት ምላሽ የጀነራል አሳምነው ጽጌ አስክሬን ወደ ትውልድ ቦታቸው እንደሚሸኝ ያረጋግጣል። የአማራ ክልል ፖሊስ ኮሚሽን አበራዳሙ ትናንት ማምሻውን በሰጡት መግለጫ የክልሉን ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞን ጨምሮ አራት ከፍተኛ ባለስልጣ ስምንት ከአንድ መቶ በላይ በግልበት የሚጠረጠሩ የክልሉ የጸጥታ ኃይሎች በቁጥጥር ስለው በቁጥጥር ስር ውለዋል ባል። ይህ በእንዲህ እንዳለ ዘመኑ የሀሳብ እንጂ የጦር መሳሪያ ትግል የሚደረግ አለመሆኑን ምሁራን አመልክተዋል። በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌዴራሊዝም ፕሮፌሰር ዶክተር ሲሳይ መንግስቴ ለዶቼ ቬለ ዲደብሊው በስልክ እንደገለጹት በዘመኑ ልዩነትን በሀሳብ ትግል እንጂ በጉልበት መፍታት ተገቢ አይደለም። በመቀሌ ዩኒቨርሲቲ የቋንቋ ምሁርና የግጭት አፈታት ተመራማሪ ዶክተር ግብረ ኢየሱስ ከሀሳይ በበኩላቸው ችግሩ የተፈጠረው ጥቃት የደረሰው የብሔርተኝነትና የብቀላ ስሜት አመልክተዋል። አሁንም ችግሮችን በውይይት መፍታትና በሀሳብ ልዕልና የሀሳብ ልዕልናን ማስቀደም ተገቢ እንደሆነ ነው ያሳስቡት። በአማራ ክልል ግድያ የተፈጸመባቸው የክልል ባለስልጣናት የቀብር ስነስርዓት ነገ ከሰዓት በኋላ እንደሚፈጸምም የሀገር ውስጥ ብዙሀን መገናኛ ድርጅቶች ዘግበዋል። መኮንን ለዲ ደብልዩ ራዲዮ ባህር ዳር